ቤተልሔም አበራ ግሮንበርግ ትባላለች። እንግዳችን በዩናይትድ ስቴትስ በሰሜን ዳኮታ ክፍለ ግዛት የፋርጎ ከተማ ነዋሪ የሆነችው ቤተልሔም በቅርቡ በእንግሊዝኛ የደረሰችውን የህፃናት መጽሐፍ ለህትመት አብቅታለች። ከባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ በቀደመው ፕሮግራሙ በመጽሐፏና በተለያዩ ተዛማጅ ታሪኮች ዙሪያ ከቤተልሔም ጋር የያዘውን ወግ ሁለተኛና የመጨረሻ ክፍል ለምሽቱ እንዲህ አቀናብሮታል። ቀደም ሲል በእንጥልጥል ካሳደር ነው አንድ ነጥብ እንነሳ። ቤተልሔም የህፃናት መጽሐፍ መሆኑ እሙን ነው። ይሁንና በእንግሊዝኛ ቋንቋ የኢትዮጵያን ባህል ቀለም የተላበሱ የልጅነት ታሪኮችና ተረቶች የደመቀ ነውና መጽሐፍሽ ለመሆኑ ለማን ነው የተጻፈው? ሰዎች አንዳንድ ጊዜ ለማን እድሜ ነው ይሄ መጽሐፍ የተዘጋጀው ብለው ሲጠይቁኝ ብዙ እድሜዎች ያካትታል ምክንያቱም አነስተኛ ህጻናቶች ፎቶግራፉን አይተው ቢና ከበቡቢ ባቤ ብቦ መሆናቸውን አይተው ማለፍ ይችላሉ። ተለቅ ያሉት ደግሞ ግጥሙን አንብበው ማለፍ ይችላሉ። ከዛ ደግሞ ወደ ከፍተኛ ደረጃ ትምህርት ቤት ያሉ ልጆች ብዙ እየገዙት አሉ። እነሱ ደግሞ ጠለቅ ብለው ያለውን ታሪክ ያነባሉ። ትልልቅ ሰዎች ደግሞ እንደ ጠረጴዛ መጽሐፍ አድርገው ሰዎች ሲመጡ ከቡና ጋር እንዲካሉ እንዲያደንቁ ይደረጋል። ታሪኮቹ ይቀጥላሉ። በየፊደሎቹ የእንግሊዝኛው ፊደላት ኤ ቢ ሲ ዲ የሚለውን ተከትሎ በሁሉም ፊደላት ውስጥ ፎቶግራፎችና ታሪኮች ተቀምጠው እናያለን። ቀደም ብዬ እንደ ጠቆምኩት የተለያዩ ፎቶግራፎች ናቸው የምናየው የሕፃናት ጫዋታ፣ ዋሽንትን የሚጫወቱ ፊደል የሚቆጥሩ የምስጋና ቀጾች ላይም እንዲሁ አንድ ፎቶግራፍ እናያለን። እርግጠኛ አይደለሁም የት እንደተነሳና ስለምን እንደሆነ። ያው እሱ የላይበላ የእንጨት ልዝይ ላይ ነው ከአስራ አንዱ ቤተ ክርስቲያናት ከላይ ወደ ውስጥ የጨለማ ጉዞ ያለው ቀጭን መንገድ አለ። እሱን ከላይ ማየት የምትችልበት ነው። ያ ጉዞውን ሲጀምሩ ያቺ ቀጭን መንገዷን ነው። ምክንያቱም ጉዞ ስታደርግ ሁልጊዜ በእምነት ነው የምትጓዘው እና እሱን ለማሳየት ነው። ከዛ ደግሞ ፊደሎቹና የእንግሊዝኛ አልፋቤቶቹ እየተጫዋወቱ እየተጫዋወቱ መጨረሻ ላይ ሲደርሱ ጓደኛሞች ይሆናሉ። ባህሎቻቸውን ተለዋወጡ ማለት ነው። ለልጆች በእርግጥ የሚመስጥ ለሌሎችም ግን ታሪክን እንዲያውቁ የሚጋብዝ መጽሐፍ ነው የጻፍሽው። ቤተልሔም፣ በሙያሽ በሌላ ትምህርት ዘርፍ ነው የሰለጠንሽው፣ የሶፍትዌር ዲዛይነር ነሽ። እስኪ ስለ ራስሽ ንገሪን። እሺ፣ አሜሪካን ሀገር ረጅም ዓመታት ብኖርም ትውልዴና እድገቴ አዲስ አበባ ከተማ ኢትዮጵያ ውስጥ ነው። ትምህርቴም የመጀመሪያ ዲግሪ ያገኘሁት ከአዲስ አበባ ዩኒቨርሲቲ በስታቲስቲክስና ማይነር ኮምፒውተር ሳይንስ ነው። ሁለተኛ ዲግሪን ደግሞ እዚህ ሀገር በሶፍትዌር ኢንጂነሪንግ ነው ያገኘሁት። የእለት ከእለት ስራዬ ኮምፒውተር ኮድ ማድረግ፣ ፕሮግራሞችን ለማሽን መጽሐፍ፣ ሌሎች ጁኒየር ኢንጂነሮችን ማስተዳደር፣ ፕሮጀክቶችን መምራት ይሆናል ማለት ነው። ሌላ ሙያ ውስጥ ያለ ሰው ነው በልጆች ጉዳይ፣ በአገር ታሪክ፣ በባህል ተስበሽ ይሄን መጽሐፍ የደረሽው። በአንጻሩ ደግሞ እንደ ተረዳሁት ሌላ ዝንባሌሽን የሚያሳይ ለኢትዮጵያ ህጻናት የሚጻፉ መጽሐፍትን ባለፉት በርካታ አመታት እየጻፈና እያሳተመ ያለ ድርጅት ጄን ከርት የተባለች ኢትዮጵያ ውስጥ ያደገችና የኖረች የኢትዮጵያ ጉዳይ ከልቧ የሚያሳስባት ታዋቂ አሜሪካዊ ደራሲ እንዲሁም ከጄን ከርትስ ጋር ይሄንን ድርጅት የመሰረተውና የአንድ ወቅት የሲኤንኤን የአመቱ ምርጥ ሰው ወይም የአመቱ ተሸላሚ ለመሆን የበቃው ኢትዮጵያዊው አቶ ዮሀንስ ገብረ ጊዮርጊስ ጋር የመሰረቱት ኢትዮጵያ ሪድስ የሚባለውን ድርጅት ውስጥ በቦርድ አባልነት ትሳተፊ ያለሽ የህጻናትም የመጽሀፍትም ጉዳይ እንደሚስብሽ ያሳያል ያመላክታልና እስኪ ደግሞ ስለ እሱ አጫውችን እሺ በደስታ እኔ እንግዲህ ሳድግ ከትንሽነቴ ጀምሮ በጣም ትምህርት ወዳለሁኝ መጽሐፍ ወዳለሁኝ በልጅነቴ ሁላችንም እንደምናውቀው የልጆች መጽሐፍ አይገኝም እንደልብ የለም። ስለዚህ በጣም በመጽሐፍ ፍቅር ያደግኩኝ ግን ያ ፍቅር ደግሞ ያልተሟላለኝ ስለነበርኩኝ ያንን ስለማስታወስ አሁን ለሌሎች ልጆች ሁል ጊዜ መጽሐፍ እንዲያገኙ በከተማ ብቻ ሳይሆን በክፍለ ሀገር ውስጥ በአጠቃላይ አሁንም እጥረት አለ እና ያንን እንዴት ለመቅረፍ እንደምተባበር ሁልጊዜ አስብ ነበረ። እና እንደገለጽከው ጄን ከርትስ የኢትዮጵያ መጽሐፎችን ጽፋለች እና እንዳጋጣሚ ቤተ መጽሐፍት ውስጥ ሳገኝ ሷን ስም በዛ ነው ኢትዮጵያ ሪድስ ጋር ለመገናኘት የቻልኩት እና በዛ ፍላጎት የመሰረት ከእነሱ ጋር ተጣምሬ ስራ እየሰራን ፋንድሬዚንግ፣ ገንዘብ እያሰባሰባችሁ ብዙ መጽሐፍ እንዲታተምና እንዲሰራጭ በማድረጉ ተሳትፈሻል። ይሄን ብቻ ሳይሆን ልጆቼንም የምኖርበት ከተማ ሰዎችንም በማስተባበር እዚህ ሀገር በጣም ብዙ መጽሐፎች አሉን። ስንጨርስ በቃ ልጆቹ እድሜያቸው ሲያልፍ እና እነዚህ መጽሐፎች ለልጆቹ የመጀመሪያ መስኮት ሊሆናቸው ይችላሉ ብለን እያሰባሰብን የኢትዮጵያ ሬድ አንደኛው አላማም መጽሐፎችን በልጆች እጅ ማድረግ፣ መጽሐፍ የማንበብ ልምድ እንዲኖራቸው ማድረግ ነው። በዛ በጣም ብዙ ከልጆቻችን ጋር እየተሰባበርን መጽሐፎችን ከሌሎች ትምህርት ቤቶች እያሰባሰብን እንሰጣለን በተጨማሪ ደግሞ ሌሎች የኢትዮጵያ ልጆች በአገራቸው ቋንቋ የሚማሩበት መጽሐፎችን የሚያገኙበት መንገድ ለማግኘት ገንዘቡን ማሰባሰብ ና መላክ ጄን ከርት እንደዚህ አይነት መጽሐፎች ትጽፋለች ከእሷ ጋር በመጣመር በትርጉም እየረዳኋት ወደ አማርኛ እየመለስን ሁለት ሶስት መጽሐፎች ልጆቹ እጅ ውስጥ አድርገናል ምን ምን ይባላል? አንደኛው መጽሐፍ ፍቅሩ የተረጎምነው እና ያዘጋጀ ነው። ድርቢያ ብር አንበሳ ያስር የሚል ነው። በጣም ቀላል በሆነ መንገድ ልጆች የሶሳይቲው ችግርን የኢትዮጵያ ቅላጼ ያለው ፕሮቨርብ አባባሎችን የያዘ አብረን ብንሰራ አንበሳ ማሰር እንችላለን፣ ችግርን መፍታት እንችላለን። ግን በጣም በትንሹ እዚህ ጋር አንድ ሸረሪት አለች፣ ሁለት ሸረሪቶች፣ ሶስት ሸረሪቶች አንድ ላይ ሆነው አንበሳውን እንደተኛ መጥተው አንድ ላይ ያስሩታል። እና በቃ በቀላል በሆነ መንገድ እንዲረዷቸው በማድረግ ነው። ሌሎችም አሉ እየሰራ ናቸው። ያለ ተሳትፎሽ በራስሽ ስራ ብቻ ሳይሆን በዚህ በምትደግፊው ማህበረሰብ ኢትዮጵያ ሪድ አማካኝነትም ህጻናት ጽሑፍ የሚያገኙበትን እድል ለመፍጠር ወይም ለማሳደግ የምታደርጊውን አስተዋጽኦን ያስረዳሽን። እንደ ተረዳሁት እንግዲህ ይሄ እንዲህ ያለው ዝንባሌ ቶሎ አይለቅም በኢትዮጵያ ጉዳይ፣ በባህል ጉዳይ፣ በህጻናት ጉዳይ እየበለጠ መሳብን ያመጣልና ሌሎች ሀሳቦች አሉሽ የምትሰሪያቸው ከሙያሽ ጋር የተገናኘ በኮምፒውተር ሶፍትዌር መሀንዲስነትሽ ባለሽ እድል ተጠቅመሽ ደግሞ ሌሎች መርዳት የምትችልበትን እንደምትሽ የተረዳሁት ነገር አለ። እስኪ አጫውቺን። እሺ። በኮምፒውተር ሙያዬ ላይ ብዙ ጊዜ አሁን ባለሁበት ከተማ ውስጥ ሁለት ሶስት አራት ቦታዎች ስሰራ እኔ ብቸኛ ሴት እንዲያውም ብቸኛ ሌላ ቀለም ያለኝ ኢሚግራንት ሆኜ ከሁሉ ሰው ጋ ግን እኩል ተሳትፌ ጠንክሬ ስሰራ ሳይ፣ ሌሎች ሰዎች ሴቶች ልጆች ለምን አይመጡም አዎ የሚል ሁልጊዜ ውስጤን ይሰረስረኝ ነበረ። ልጆች ሁልጊዜ ከኔ ልብ ጋር የተያያዘ ናቸው። ትምህርት እና ልጆች በጣም እፈልጋለሁ እንዲጎለብቱ፣ እና ሴቶችን እንዴት ማነቃቃት እንዲያውቁ ማድረግ፣ ወደዚህ ሙያ እንዲሳቡ እዚህ ሀገር ያሉትም ሌላ ሀገር ያሉትም ሞር ስፔሲፊካሊ ኢትዮጵያ ውስጥ ያሉት እድል ስለማ ያገኙ ነው። እና እንዴት አድርገን ያንን እድል ወደ እነሱ ልናመጣላቸው እንችላለን የሚል ሀሳብ ደረጃ ይዘን አሁን ከሌሎች ሰዎች ጋር በመቀናጀት የኢንተርናሽናል ማዕከል ሴቶች ልጆች እንዲሰባሰቡና ያንን ትምህርት እንዲያገኙ ፕራክቲካል ኖሌጅ እንዲያገኙ ወደ ኮምፒውተር ሳይንስ እንዲሳቡ የሚያደርግ ማዕከል ወደ መመስረት እየሄድን ነው እና ተማሾች ኮድ ኮድ ሲስተርስ ይባላል። ኮድ እንግዲህ የምስጢራዊ ቁጥሮችን ለኮምፒውተር መጽሐፍ ያን ኮድ የሚባለውን መፍጠር ስለሆነ ስራሽ፣ እሱን ነው ያያያሽው፣ የትማማቾች ወደዚህ ስራ ውስጥ የሚገቡበት መንገድ። አዎ፣ ምክንያቱም ይሄ ለኮምፒውተር የምትጽፈው ኮድ ኢንተርናሽናል ላንጉዌጅ ነው፣ ዓለም አቀፍ ቋንቋ ነው፣ ዓለም አቀፍ ቋንቋ ነው እና የተለያዩ ሕብረተሰቦች አንድ ላይ ከተለያየ ሀገር ቢመጡ እህት ወዲያው የሚሆኑበት በአንድ ጊዜ የሚገናኙበት ነው። ምክንያቱም በሙያ እህት ጓደኞች ናቸው። ከአንድ በላይ የሆኑ ውጥኖች እየሰራሽ ያላለሻቸውን ስራዎች ነው ያየ ነው። በአልፋቤት ጉዞ በሚለው መጽሐፍሽ መነሻነት በርከት ያሉ ቁም ነገሮችን ተካፍለናል። ቤተልሔም አበራ ግሮንበርግ፣ ለግሩም ስራሽ ለቃለ መልሱም አመሰግናለሁ። ሌሎች የምትሰሪያቸውንም ነገሮች ተከታትለን የማየት እድል እንደሚኖረን ተስፋ አድርጋለሁ። ስቱዲዮ ብቅ ብለሽ ይህን ቃለ መልስ ለማድረግ ጊዜ ስለወሰድሽ ጊዜር አመሰግናለሁኝ። አሎላ ቴንኪዩ ቬሪ ማች